ተቃዋሚው የኦጋዴን ብሔራዊ ነጻ አውጪ ግንባር ወይም ኦብነግ የሶማሌ ክልል ዜጎች መብት የሚጣስበት እየሆነ ነው ሲል ከሰሰ። ፓርቲው ባለፈው ረቡ መስከረም 8 ቀን 2016 ባወጣው መግለጫ ክልሉ ሶማሌዎች ማንነታቸውን እንዲክዱ የሚገደዱበት እየሆነ ነው ብሏል። የክልሉን ስያሜና ሰንደቅ ዓላማ የመቀየር እቅድ እንዳለ ከአሉባልታ ከፍ ያለ መረጃ አለን ሲሉም የፓርቲው ሊቀመንበር አቶ አብዲራህማን መሃዲ ለአሜሪካ ድምጽ ተናግረዋል። ባለፉት ስድስት ዓመታት በክልሉ የጎሳ ግጭቶች ጨምረዋል ሲሉም ወቀስ አሰምተዋል። የክልሉ ርዕሰ መስተዳድር አቶ ሙስጠፋ መሐመድ በበኩላቸው የክልሉ ሀገር ሽማግሌዎች እኛ ሶማሌዎች እንጂ ሶማሊያውያን አይደለንም ማለታቸው ማንነትን እንደ መካድ ሊወሰድባቸው አይገባም ብለዋል። በቀድሞ አስተዳደር ህግን ባልተከተለ መንገድ ተቀይሮ የነበረውን ስያሜና ሰንደቅ ዓላማ በመተው ህገ መንግስቱ የተቀመጠውን ስያሜ መጠቀም የጀመረው የእርሳቸው አስተዳደር መሆኑን የተናገሩት አቶ ሙስጠፋ የኦብነግ ሊቀመንበር የሚመሩት ቡድን ይህን መግለጫ ያወጣው በክልሉ ችግር ስላለ ሳይሆን ሰሞኑን በአፍሪካ ቀንድ እየተስተዋለ ያለውን ጂኦፖለቲካዊ ለውጥ ተከትሎ ጥቅም በመፈለግ ነው ሲሉ ተችተዋል። ጉዳዩን የተከታተለው አዲስ ቸኩን ተጨማሪ አለው። ተቃዋሚው የኦጋዴን ብሔራዊ ነጻ አውጪ ግንባር ወይም በመጻሩ ኦብነግ ባለፈው ረቡዕ መስከረም 8 2016 በይፋ የኤክስ ገጹ ባወጣው መግለጫ ከቅርብ ጊዜ ወዲህ በሶማሌ ክልል እየታዩ ያሉ ለውጦች አሳሳቢ ናቸው ሲል ገልጸዋል። መግለጫውን ያብራሩት የፓርቲው ሊቀመንበር አቶ አብዱራማን ማህዲ የሶማሌ ክልል ተወላጆች፣ እናቶች እና አረጋውያን ራሳቸውን በሚክድ ሁኔታ በመጋናኛ ብዙ እንዲቀርቡ እየተገደዱ ናቸው ሲሉ ወንጅለዋል። በኢትዮጵያ ህገ መንግስት ሁሉም ብሔር መብት አለው። ህዝባችንን ማሳነስና ራሳቸውን እንዲያዋርዱ ማድረግ ህገ መንግስቱን የሚጻረር ነው። ያ በፍጹም ተቀባይነት የለውም። እኛ እንቀበለውም። አንድ የሀገር ሽማግሌ እኛ ሶማሊኛ ተናጋሪ እንጂ ሶማሌዎች አይደለንም እያሉ ሲናገሩ የሚታዩበት ቪዲዮ አለኝ። ያ እንዴት ተቀባይነት ሊኖረው ይችላል? የሶማሌ ክልል ርዕሰ መስተዳደር አቶ ሙስጣፋ መሀመድ ግን ይህንን ክስ አይቀበሉትም። የሶማሌ ህዝብ ራስን በራሱ ያስተዳደረ እንደሆነ የጠቀሱት አቶ ሙስጠፋ እርሳቸውን ጨምሮ ክልሉን በማስተዳደር ላይ የሚገኙ ሁሉ አመራሮች የክልሉ ተወላጆች እንደሆኑ ማንስተዋል፣ ዜጎች በቴሌቪዥን ቀርብ ራሳቸውን ክደው እንዲናገሩ እየተገደዱ ነው የሚለው ወቀሳም ትክክል አይደለም ሲሉ ተናግረዋል። በቅርቡ በአፍሪካ ቀንድ ከተከሰተው የፖለቲካ ፍጥጫ ጋር በተያያዘ የሶማሌ ክልል የሀገር ሽማግሌዎች እኛ ሶማሊያውያን ሳንሆን ኢትዮጵያውያን ሶማሌዎች ማለታቸውም ስህተት የለበትም ይላሉ። ክልል ያለነው አመራር አሁን እኛንን እኛ ደግሞ ሶማሌዎች ነን፣ የሀገር ሽማግሌዎች የተናገሩትን ሰምተናል። ስለዚህ ማን ነው ያስገድልህ ያላቸው የሚለውን መጠየቅ ያስፈልጋል እና እኔ እስከማውቀው ድረስ ሶማሌነቱን እንድክድ የተገደደ ሰው የለም። ከአመራር ከእኔ ጀምሮ ደግሞ ሶማሌነታችን የካድ አንዳችንም የለንም። ሽማግሌዎች ያሉት እኛ ሶማሌዎች ነን ነገር ግን የኢትዮጵያ አካል ነን። ስለዚህ ከጎረቤት አካባቢ ሆኖም እንዲሁም ከሌሎች ሦስተኛ ሀገሮች አካባቢ የሚደረጉ እንቅስቃሴዎች ክልላችንን እንዲያምሱ አንፈቅድም የሚል እንድምታ ያለው መግለጫን ያወጡት ኦብነግ ያቀረበው ሌላኛው ክስ የክልሉ ሰንደቅ ዓላማና ስያሜ ልቀየር ነው የሚል ነው። የቀመንበሩ ድራማን ይህንን ያብራራሉ። እየተሰራጨ ያለ አሉ ቧልታ ነው። በቁም ነገር ሊወሰድ የሚገባ ነገርም አለው። ምክንያቱም የክልሉ አንዳንድ አመራሮች ቀጥተኛ ባልሆነ መንገድ እያሰራጩት ነው። እያየን ያለነውም ይህ ነው። ይህ ተቀባይነት የለውም። እያንዳንዱ ክልል ወሰንና ሁሉንም ነገር በግልጽ የሚያስቀምጥ ህገ መንግስት አለን። ማንም በዛ ላይ በዘፈቀደ መወሰን አይችልም። ብዙ አልቧልታዎችን እየሰማን ነው። የክልሉ ስያሜ ሊቀየር ነው፣ የክልሉ ሰንደቅ ዓላማ ሊቀየር ነው ክልሉ ለሶስት ሊከፈል ነው። የክልሉ ዋና ከተማ ከጅግጅጋ ወደ ጎዴ ሊዛወር ነው የሚሉ አልቧልታዎች እየሰማን ነው። እነዚህ ሁሉ ነገሮች በጣም በጣም አስጨናቂ ናቸው። ምክንያቱም ይህ ሁሉ የህዝቡ ፍላጎት ሳይሆን ከላይ ያሉ ጥቂት ግለሰቦች ውሳኔ። የክልሉ ርዕሰ መስተዳደር አቶ ሙስጠፋ መሐመድ ይህንንም ክስ አይቀበሉትም። ከዚህ አንጻር እንዲያውም በቅድሞ አስተዳደር ህግን ባልተከተለ መንገድ ተቀይሮ ነበር ያሉትን ስያሜና ሰንደቅ ዓላማ በመተው በህገ መንግስቱ የተቀመጠውን ስያሜ መጠቀም የጀመረው የእርሳቸው አስተዳደር መሆኑን አስታውቀዋል። በክልሉ አመራሮች ያልተመከረባቸውና ያልታሰበባቸውን አሉባልታዎች ማውራት ተገቢ አይደሉም ብለዋል። ክልሉ ስምና ባንዲራ ባይዘወይ አንዳንድ ጊዜ በአንዳንድ ሚዲያዎች እንደሚቀርበው በግለሰብ ፍላጎት ከለውጡ በኋላ የተቀየረ ሳይሆን በህዝብ ጥያቄ ክልሉ ሲቋቋም የክልሉ ስምና የክልሉ ባንዲራ ዛሬ ያለው ነው የነበረው። እኛ መተን የፈጠር ነው አይደለም እና ይሄ አሉባልታ ነው። ምንም የተቀየረ ነገር የለም። የሚቀየርም ነገር የለም። የታሰበ ነገርም የለም። ክልሉ የሚመራው መንግስት ካቢኔ ያለው ፓርቲ ውስጥ ውክልና ያለው እንዲሁም ፓርላማ ያለው ነው። እነዚህ ተቋማት በዚህ ጉዳይ ላይ ምንም የተነጋገሩት ነገር የለም፣ የሚያነጋግር ምክንያትም የለም። በአሁኑ ሰዓት ከህዝብ የመጣ ጥያቄ የለም፣ ይሄ ነገር እንዲደረግልን የሚል የለም። ከአመራሩ በአመራሩ ፍላጎት ከሆነ ደግሞ አመራሩ ይሄንኑ ባለፉት ስድስት አመታት ጅጅጋ የክልሉ ካፕታል ሲሰራ ንገስ ሲያደርግ ያላማ የቆዩ አመራር ነው ያለው። እኔ የሚመስለኝ እንዳውም አንዳንዴ የክልሉ ዋና ከተማ ወደ ሌላ ከተማ ይቀየር የሚለው አሁን መግለጫ ያወጣው አካል ነው ራሱ ጎሳን መሰረት ያደረገ ቴንሽን ለመፍጠር። ኦብነግ በተጨማሪነት ያቀረበው ክስ ክልሉ ወታደራዊ የሆነ ነው፣ የአስቸኳይ ጊዜ አዋጅም ሊታወጅ ይችላል የሚል ነው። ባለፉት ሀያ ሶስት አመታት የክልሉ አመራሮች ለስም ብቻ የተቀመጡ ነበሩ። ክልሉን በተጨባጭም የሚያስተዳድረው ጦሩ ነበር። ያ ወታደራዊ አገዛዝ ወይም የአስቸኳይ ጊዜ አዋጅ ነበር። አሁን ለምን ያንን እንፈልጋለን? ሶማሌዎች ከማንም ጋር እየተዋጉ አይደለም። በዚያ የሚዋጋ ግንባር የለም። ወታደራዊ ማድረግ ለምን አስፈለገ? እየተወራ ያለው ነገር ይህ ነው። የኢትዮጵያ መከላከያ በተወሰኑ ቦታዎች የመቆየት ህጋዊ መብት አለው። ችግሩ ያ አይደለም። እኛ ያንን እየተቃወምንም አይደለም። ግን ክልሉ ወታደራዊ የማድረግ ሙከራ አደገኛ ነው። የደረሰብን እናውቃለን። አሁንም ድረስ ህመሙን እናስታውሰዋለን። ጥቃቱ፣ ግድያው እናስታውሰዋለን። ይሄ ሁሉ ወታደራዊ እንቅስቃሴ በአካባቢው ሲጨመር የተፈጠረ ነው። ያንን አንፈልግም። ጦርነት ውስጥ አይደለንም። ሰላማዊ ነን። አሁን ወታደራዊ አዲስ ጣቢያዎች በክልሉ እየተቋቋሙ እንደሆነ እንሰማለን። የጎዴ አየር ማረፊያ ወታደራዊ ማዘዣነት ሆኗል ሲባልም እንሰማለን። ጥያቄው ምንድን ነው? ስጋት ካለ እንረዳለን። አሁን ግን በክልሉ ምንም ስጋት አናይም። አቶ ሙስጠፋ ማህመድ ይህን ክስም አይቀበሉትም። በፊትም እንደነበረው አሁን መደበኛው ወታደራዊ እንቅስቃሴ መኖሩን ይህ ደግሞ ክልሉን ካልሸባብ ጥቃት ከመታደቅ ባለፈ ያስከተሏል የተወይጎና ለመኖር ነው ይናገራሉ። አንደኛ የሚሊታራይዜሽን ክልሉ ይሆናል የተባለው ይህን መረጃ እኛ የለንም። እንግዲህ ምን ማለት እንደሆነም መጠቅ ያስፈልጋል። ምክንያቱም የኢትዮጵያ መከላከያና የኢትዮጵያ ፌዴራል ፖሊስ ክልሉ ውስጥ ድሮም ነበር፣ አሁንም ይኖራል። የአገሪቷ አካል እስከሆነ ድረስ የፌዴራል የሚሊትሪ አካላት ዚ ውስጥ መሆናቸው መኖራቸው ለመግለጽ ከሆነ ክልሉ የአገሪቷ አካል ስለሆነ የፌዴራል ጸጥታ ተቋማት በክልሉ መቆየታቸው የክልሉ ሰላም አንጻር ሲታይ ምንም ያሳስብ ጉዳይ አይደለም። እንደውም በአልሰባብ ስሬት የአልሰባብ ስሬት ያለበት ያለበት አካባቢ ስለሆነ ጥቅሙ መታየት አለበት። አቶ አብዲ ራህማን ከሁለት ቀን በፊት በዋርዴር ስድስት ሰዎች የተገደሉበትን ክስተት መነሻ አድርገው በሶማሌ ክልል በብልጽግና አስተዳደር ዘመን የጎሳ ግጭቶች ጨምሯል ሲሉ ይከሳሉ። ኦብነግ የትጥቅ ትግሉን ከተወ ጀምሮ በርካታ ጎሳ ተኮር ግድያዎች እያየ ማሳየን ነው። ከሁለት ቀን በፊት ስድስት ሰዎች በሌላ ጎሳ ተወላጅ አማካኝነት መስጂድ ውስጥ ተገድለዋል። ይህ ሊሆን የቻለው የክልሉ አስተዳደር የጎሳ ግጭቶችን መግታት ባለመቻሉ ነው። ይህ በጣም አሳዛኝ ነው። ባለፉት ስድስት ዓመታት በአርባ ሁለት ቦታዎች አርባ ሁለት ጎሳዎች ተጋጭተዋል። እንደዚህ አይነት ነገር ከዚህ በፊት ተከስቶ አያውቅም። አቶ ሙስጠፋ ይህንን ሞቀሰ ከሆነ ጨራቀን ይሉታል እውነታው በተቃራኒ መሆኑን በመጥቀስ ቀድሞ በመቶዎች የሚቆጠሩ ሰዎች ሕይወት ያልፍባቸው የነበሩ የጎሳ ግጭቶች ጠርተዋል ሲሉ ተናግረዋል። አሁን የጎሳ ግጭት የለም ከሚባልበት ደረጃ ደርሷል በማለትም አክለዋል። ከሁለት ቀን በፊት በዋርደር የተከሰተው ግድያም በግለሰቦች የተፈጸመ ደረቅ ወንጀል እንጂ የጎሳ ግጭት አይደለም ይላሉ። እኛ ወደ አለፈ በጣም ወዲህ ጦር ተማዞ መንገድ ላይ ወጥቶ የተታኮሰ ጎሳ የለም አንድም ቦታ የወንጀል ድርጅቶች ግን እዚህ እዚህ ይፈጸማል። የጎሳ ግጭት በተባለው ቅልጥ ያለ ጦርነት ክልል ውስጥ በነበረበት በኢህአዴግ ዘመን ውስጥ ራሱ በከፍተኛ ደረጃ ጎሳዎች የተጋደሉበት ሁኔታ ነበር። ራሱ አካባቢ የተካሄደውን ግጭት ማንሳት ይቻላል። በአንድ ከሶስት መቶ ሰው የሞተበት በሸቤሌ ዞን አባቆሮ የሚባል አካባቢ ሁለት ጎሳዎች ተጓተው ከመቶ በላይ የሞተበት ሁኔታ ነበር። አሁን የምናወራው ዶሎ ዞንም ጀረር ዞንም በዳዋም አካባቢ ጎሳው ግጭት በሰፋፊ ካሄዱ ነበር። አቶ ሙስጠፋ በወግነ ኤክስ ገጽ ላይ የወጣው መግለጫ ሊቀመንበሩና ጥቂት ተከታዮቻቸው በሚዲያ ጎልቶን ለመታየት ያደረጉት ጥረት ነው ብለዋል። መግለጫው አብዛኛው የፓርቲ አባላትና የማዕከላዊ ኮሚቴ የማይወክል ነው ሲሉ አክለዋል። በቅርቡ በክፍለ ሀገሩ ጂኦፖለቲካ ላይ እየታየ ያለውን ለውጥ ተከትሎ ለጥቅማጥቅም ሲባል የተደረገ ሊሆን ይችላል ሲሉም ከሰዋል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ